የዜና መጽሔት አራት ርዕሰ ጉዳዮችን አካቷል። የዜና መጽሔቱ የችሎቱ ውሎን ከሚያስቃኘው እንጀምር። ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተገናኘ ተጠርጥረው በስር ላይ የሚገኙት እነ ብርጋዴር ጄኔራል ተፈራ ማሞን ጨምሮ 53 ሰዎች ጉዳይ በፍርድ ቤት መታየት ጀመረ። ፖሊስ እስካሁን የ28 የምስክሮችን ቃል መቀበሉን፣ የሰነድና ቴክኒክ ማስረጃዎችን መሰብሰቡን አመልክቷል። እንዲያም ሆኖ ሌሎች ምስክሮችን ቃል ለመቀበልም ሆነ ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ የ14 ቀን የጊዜ ቀጠሮ ጠይቋል። የተጠርጣሪ ጠበቆች በአንጻሩ ደንበኞቻቸውን ለማጉላላት ነው በሚል በመቃወማቸው ፍርድ ቤቱ ግራቀኙን በማድመጥ የተጠየቀውን ተጨማሪ ጊዜ ውድቅ ማድረጉን ከባህር ዳር ዘጋቢያችን አለምነው መኮንን በላከልን ዜና አመልክቷል። ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ የተጠርጣሪዎችን መዝገብ ሲመረምር የቆየው የባህር ዳር ከተማ ወረዳ ፍርድ ቤት በነ ብርጋዴር ጄኔራል ተፈራ መሞ መዝገብ የ53 ተጠርጣሪዎችን የምርመራ ሂደት ዛሬ ተመልክቷል። አካባቢው እጅግ ከፍተኛ የጸጥታ ቁጥጥር ተደርጎበታል። ወደ ቀኝና ወደ ግራ የሚወስዱ የአስፋልት ጎዳናዎች በፖሊስ ተሽከርካሪዎች ተዘግተዋል። ለጸጥታ የተሰማራው የጸጥታ ኃይልም ቢሆን ቁጥሩ በጣም በርካታ ነው። የምርመራ ሂደቱ የሚካሄድበት የባህር ዳር ከተማ ወረዳ ፍርድ ቤት እጅግ ጠባብ ከመሆኑ አንጻር ተጠርጣሪዎቹ ተጠባብቀው ቆመዋል። የዕለቱን የምርመራ ሂደት የሚከታተሉት ዳኛ ፖሊስ ባለፉት አስር ቀናት ያከናወናቸውን የሰነድና የሰው ምስክሮች የደረሰበትን ሁኔታ እንዲያስረዳ ጠየቁም። ፖሊስ እስካሁን የ28 ምስክሮችን ቃል መቀበሉንና የሰነድና የቴክኒክ ማስረጃዎችን መሰብሰቡን ጠቅሶ ይሁን እንጂ የሌሎች ምስክሮችን ቃል ለመቀበልና የስልክ ምልልሶችን ከኢትዮ ቴሌኮም እንዲሁም የአሻራ ማስረጃዎችን ከፌዴራል ፖሊስ መቀበል ስላልቻልኩ ተጨማሪ 14 ቀናት የጊዜ ቀጠሮ ይሰጠኝ ሲል ፍርድ ቤቱን ጠይቋል። የተጠርጣሪዎች ጠበቆች በበኩላቸው ጉዳዩን ለማራዘምና ደንበኞቻቸውን ለማጉላላት የታሰበ እንጂ እስካሁን የተሰበሰቡ ማስረጃዎች በቂዎች በመሆናቸው ተጨማሪ የጊዜ ቀጠሮ አያስፈልግም ሲሉ ተቃውመዋል። የሁለቱንም ወገኖች አስተያየት ያዳመጠው የባህር ዳር ከተማ ወረዳ ፍርድ ቤት ፖሊስ የጠየቀውን የተጨማሪ የጊዜ ቀጠሮ ውድቅ በማድረግ መርማሪ ፖሊስ መዝገቡን ለአቃቢ ህግ እስከ ነሐሴ 13 2011 ዓ ም እንዲያስረክብ ትእዛዝ ሰጥቷል። በተጠቀሰው ቀን ውስጥ አቃቢ ህግ ክስ እንዲመሰረትና ታራሚዎችም ማረሚያ ቤት እንዲቆዩ ፍርድ ቤት ወስኗል። በሰኔ 15ቱ ጥቃት በአማራ ክልል ድርጅቱን ፈጽመዋል ተብሎ የተጠረጠሩ 218 ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው ሲጠራ ከቆየ በኋላ አብዛኞቹ መፈታታቸውን የክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ሰሞኑን በኩል ገልጾ ነበር። ሆኖም ድርጊቱ ስብስብና የሚሳሳፍ በመሆኑ ተጠርጣሪዎች አሁንም እየተያዙ እንደሆነ ከዶቸቬሌ ራዲዮ ጋር በነበራቸው ቆይታ አመልክተዋል። የተጠርጣሪ ቁጥር አንድ ይጨምራል እንዲቀንሳል ግን አሁን አጠቃላይ ስተው እየቀንሰል ብዙ ለምሳሌ በመጀመሪያው ላይ ተጠርጥረው ተይዞ ከነበሩት 113 የሚሆነ ፈተናል። ከዛ በኋላ እንደገና 57 ፈተናል። ደምረው የምንይዛቸው በጣም ትንሽ ናቸው። የምንለቀው ግን ብዙ ነው። ሰኔ 15 2011 ዓ ም ጄኔራል አሳምነው ጽጌ መርተውታል በተባለውና የኢትዮጵያ መንግስት መፈንቅለ መንግስት ብሎ በጠራው ድርጊት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን እና ሌሎች ሁለት ከፍተኛ የክልሉ ባለስልጣናት እንዲሁም ከቀናት በኋላ ደግሞ የድርጊቱ ጠንሳሽ ናቸው የተባሉት ብርጋዴር ጀነራል አሳምነው ጽጌ መገደላቸው ይታወሳል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ከሆኑት አንዱ ብፁዕ አቡነ ማቲያስ በዛሬው ዕለት በዛሬው ዕለት የእምነቱ ተከታዮች ከረቡ ጀምሮ ለሁለት ሳምንታት በሚያደርጉት ጾም ይቅርታና ፍቅር በሀገሪቱ እንዲሰፍን ወደ ፈጣሪ እንዲማጸኑ ጥሪ ያቀረቡ ፓትርያርኩ ለቤተ ክርስቲያኒቱ ምእመናን በሚጾሙበት ወቅት ሊያደርጉ የሚገባቸውን ምክር ባስተላለፉበት በዛሬው መልእክታቸው ጾም በሀገር ላይ ፍትህና እኩልነት በዘላቂነት እንዲኖር ዋናው የመፍትሄ መሻቻ መንገድ መሆኑንም አመልክተዋል። ከዚህም ሌላ በሰው ሰራሽ ምክንያቶች ለችግር የተዳረጉ ወገኖችን መርዳት እንደሚገባም ምክራቸውን ለግሰዋል። መግለጫውን የተከታተለው ጌታቸው ተድላ ኃይለ ጊዮርጊስ ከአዲስ አበባ አጭር ዘገባ ልኮልናል። ብፁዕ አቡነ ማትያስ የሚቀጥለው ወር እንደ ባተ የሚጀምረውን የ16 ቀናት የፍልስታ ጾምን በሚመለከት በጽፈት ቤታቸው መግለጫ ሰጡ። መንፈሳዊ የይዘቱን ጥቅም በሰፊው ከዘረዘሩ በኋላ በመቀጠል ለምእመናን በጾም እንዲጸኑ እና ፍትህ፣ እኩልነት፣ ይቅርታና ፍቅር በአገሪቱ በዘላቂያዊነት እንዲረጋገጥ ዋነኛው የመፍትሄው በር ነውና በማለት ጥሪያቸውን አስተጋብተዋል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ቅዱሳን ሐዋርያት በዚህ ወቅት ጾመው እግዚአብሔርንም ቅድስት ድንግል ማርያምንም አግኝተዋል። እኛም እግዚአብሔርንም ቅድስት ድንግል ማርያምን ለማግኘት እንጾማለን። የእግዚአብሔር መንፈስ ባለበት ሁሉ ነፃነት አለ የሚለው ቃሉ ነው። ፈጣሪዋን የምትከተል መንፈስ ምንጊዜም ነፃና ደስተኛ ናትና፣ ስለዚህ ይህንን ጾም ወጣት፣ ሽማግሌ፣ ህፃን፣ አዋቂ ሳይባል ሁሉም እግዚአብሔርንና ቅድስት ድንግል ማርያምን በመሻት ፍቅርንና መታዘዝን፣ ሰላምንና አንድነትን እንደ ሸማ በመጎናጸፍ ሁሉም ሊጾመው ይገባል። ይህ ጾም የሀገራችን ልማት የሕዝባችን ሰላምና አንድነት እስከ ዘለቄታው እንዲጠበቅ፣ ፍትሕና እኩልነት ይቅርታና ፍቅር በሀገራችን እንዲረጋገጡ አጥብቀን ወደ ፈጣሪ የምንጮህበት ጾም ነው። አያይዘውም ከሰው ሠራሽ ችግሮች መላቀቅ እንደሚገባ እና በተለያዩም ምክንያቶች የተጎዱ ዜጋን መታደግ እንደሚገባ ብፁ አቡነ ማትያስ አሳስበዋል። በተለይም በሰው ሰራሽ ምክንያት ከቀያቸው የተፈናቀሉና ጉዳት የደረሰባቸው ወገኖቻችን እንደዚሁም በሌላ ምክንያት የኑሮ እጥረት ያጠቃቸው ድሆችን ካለን አካፍለን በመመገብና በማልበስ ለእግዚአብሔር ያለንን ታዛዥነት እንድናረጋግጥ፣ ለወገኖቻችንም እንድንደርስ መልእክታችንን በእግዚአብሔር ስም እናስተላልፋለን። ጌታቸው ተዳሊ ጊዮርጊስ ስለዲ ደብሊው ዘገባ ከአዲስ አበባ። ተከታዩ ዘገባ አድማጮች፣ የመን ላይ መላወሻ ያጡት ኢትዮጵያውያን ተሰዳጆችን ሁኔታ ያስቃኛል። ከምስራቅ አፍሪካ በርካታ ስደተኞች ወደ መካከለኛው ምስራቅም ሆነ አውሮፓ ለመግባት አልመው ሲነሱ ባህር ማቋረጥ ግድ ይሆንባቸዋል። የዶቸቨሎዋ ፋኒ ፋክሻር እንደምትለው በተለይ ደግሞ ያልታወቁና ርካሽ ዋጋ ለህገወጥ ሰው አሸጋጋሪዎች ከፍለው ከቅርብ ጊዜያት ወዲህ የሚጓጓዙባቸው መንገዶች በሜዲትራኒያን ባህር ላይ ከሚያጋጥማቸው ችግር የባሰ አደገኞች ሆኗል። አብዛኞቹ በኤደን ባህረ ሰላጤ በኩል በአደገኛ መልኩ አቋርጠው የብስ ቢረግጡም እግራቸው የሚያርፈው በጦርነት እየተተራመሰች በምትገኘው የመን ግዛት ላይ ነው። በቅርቡ እንዲህ ከሞት ጋር ተጋፍጠው በስቃይ ተጉዘው ወደ የመን የገቡና መድረሻ ያጡ ኢትዮጵያውያን የሚገኙበትን ሁኔታ መሰረት በማድረግ የአፍሪካውያን ስደተኞችን እጣ ፈንታ የቃኘችበትን ዘገባ የበርሊኑ ወኪላችን ይልማ ሀይለ ሚካኤል እንደሚከተለው አጠናቅሮታል። ኤደንን ለቀን ገና በረሃውን አልጀመርነውም ነውም ይላል። ዐሥርና ዐሥራ አምስት የሚደርሱ ወጣቶች ያላቸውን ዕቃ ተሸክመው በእግራቸው እነሱ ወደፊት ይጓዛሉ። አብዛኛዎቹ ባሕሩን አቋርጠው ከመጡበት ጀልባ ወርደው እግራቸው መሬቱ እንደ ነካ በቀጥታ ፊታቸውን ወደ ኤደን አዙረው ወደዚያ ለመድረስ ይቸኩላሉ። እኔ ሰይድ እባላለሁ። ዐሥራ ሦስት ዓመቴ ነው የመጣሁትም ከኢትዮጵያ ነው። ለምንድን ነው አገርህን ጥለህ እዚህ የመጣኸው ለሚለው ጥያቄ የሴድ ወንድም የሰጠው መልስ አጭርና ብር ፍለጋ ነው የሚልም ነው። ብር፣ ሥራና ዳቦ እንዲሁም ጸጥታ ያለው ሰላማዊ የተረጋጋ ኑሮ ፍለጋ አገራቸውን ጥለው የወጡ ወጣቶች ቁጥር በሺና በአስር ሺህ የሚቆጠሩ ናቸው። ይህን ለማግኘትም ሕይወታቸውን ላደጋ ጋልጠው የአፍሪካን ቀንድ ለቀው በጀልባ በየጊዜው ወደ የመን የሚጎርፉ ኢትዮጵያኖችን ብቻ ሳይሆኑ ሌሎችም አፍሪካኖች ናቸው። የመን ግን የእርስ በርስ ጦርነት ውስጥ ገብታ በደም ስትዋኝ አምስተኛ ዓመቷ ነው። ሳውዲና ኢራን እዚያ ወገን ለይተው አንደኛው ወገን ሽኢቱን፣ ሌላኛው ሱኒቱን መሣሪያ በማቀበል እያፋጇቸውም ነው። ስለዚህ የአደባባይ ምስጢር ግን ስደተኛ ወጣቶቹ ጠለቅ ያለ እውቀት ያላቸውም አይመስልም። ስላጋጠመው ችግር አንደኛው ሲያስረዳ እንደዚህ ይላል። ሁሉም ቦታ ማለት ነው። ምንም የለም። ሽግር ነው እኮ። ሽግር ላይ አለ። ንፋት አለ። በየ አይነት ያለው ሽግር ነው እኮ። ሰው አንድ ጋር መቶ ሰው አንድ ቦታ ሲቀመጥ ሰው ሰው ላይ ይቀመጥ እንደዛ ነው። እየወርቁ ነው። ስለዚህ አሁን ሽግር መፍታት ይፈልጋለን። ጠረፉን የረገጡት ከተማ ለመድረስ በረሃውን ማቋረጥ መጀመሪያም ይኖርባቸዋል። የምን ለመድረስ ለባህር አሸጋጋሪዎቹ እያንዳንዱ መንገደኛ በርካታ መቶ ዶላሮችን ቆጥሮ ማስረከብም ይኖርበታል። ግን ከላይ የሚወርደው ቦምብና ከተለያዩ አቅጣጫዎች ተነስተው የሚያፋጩ ጥይቶች የጉዞ መጨረሻ ለነሱ አሻሚ እንደሆነ የሚጠቁሙ ናቸው። በግምት ከምሥራቅ አፍሪካ ተነስተው በጅቡቲ አድርገው በጀልባ ወደ የመን የሚጓዙ ስደተኞች ቁጥር በአንድ ዓመት ጊዜ ውስጥ ብቻ ከ50 ሺህ እስከ 150 ሺህ ይደርሳል ተብሎም እዚህ ይገመታል። ይህኛው መንገድ በሱዳን አድርጎ በሊቢያ አቋርጦ ወደ አውሮፓ ለመዝለቅ ከሚደረገው ሙከራም በወጪ ደረጃም ብዙዎቹ እዚህ እንደሚሉት ዝቅ ይላል ግን ደግሞ በጦርነቱ ሳቢያ ለሕይወት እጅግ አደገኛ እንደሆነም ይነገርለታል። ብዙዎቹ ስደተኞች ሳያውቁት በድንገት በሁለቱ የጦር ግንባሮች ተከበው እሳት ከዛና ከዚህ ይወርድባቸዋል። የጊዜው ጥያቄ ሌላ ነገር ሳይሆን በምሥራቅ አፍሪካ ሥራና ዳቦ ነው። ይልማ ኃይለ ሚካኤል ለዲ ደብልዩ ከበርሊን ከተማ። አድማጮች ተከታዩ ደግሞ ወደ ጎረቤት ሱዳን ይወስደናል። በሱዳን ስልጣኑን የተቆጣጠረው ወታደራዊ ምክር ቤትና ሲቪል መንግስት በሀገሪቱ መመስረት አለበት በሚል በተቃውሞ ቀጥሎ የሰነበተው ተቃዋሚው ኃይል ትናንት ምሽቱን ታሪካዊ የተባለለት ስምምነት ተፈራርመዋል። በወታደራዊ ምክር ቤትና በተቃዋሚው ወገን የተደረሰው ስምምነትም በያዝነው ወር መጨረሻ ገደማ ሱዳን ሲቪሎች የተካተቱበት የሽግግር መንግስት ለመመስረት እንድትችል ያበቃታል ተብሏል። የሱዳን ወታደራዊ ጀኔራሎች የተቆጣጠሩትን ስልጣን ከህዝቡ በቀረበው ጥያቄ መሰረት በሲቪል አስተዳደር ለመተካት ዝግጁነት ያሳዩት የአፍሪቃ ህብረት እንዲሁም ጎረቤት ኢትዮጵያ ባካሄዱት ያላሰለሰ ጥረትና የሽምግልና ድርድር መሆኑ ይፋ ሆኗል። በወቅቱ የሱዳን ጉዳይ የኢትዮጵያ ጠቅላይ ሚኒስትር ልዩ መልእክተኛ የሆኑት አምባሳደር ማሐሙድ ድሪር በተለይ ለዶችቨለ ዲ ደብልዩ እንደገለጹት በዚህ ስምምነት መሰረት በሱዳን የሽግግር መንግስት ውስጥ በብዛት የሚካተቱት ሲቪሎች እንጂ መለዮ ለባሾች አይሆኑም። ከዚህ ስምምነት መድረስም ለሱዳን ከአፍሪቃ ህብረት ጀምሮ በዩናይትድ ስቴትስም ቢሆን የተጣሉባትን ማዕቀቦችና እገዳዎች ለማስነሳት ዲፕሎማሲያዊ ሚናው ከፍተኛ ነው። ስለ ስምምነቱ ምንነት በዝርዝር እንዲያስረዱን አምባሳደሩን ስቱዲዮ ከመግባት ያስቀድሜ ከሚገኙበት ካርቱም በስልክ ጠይቂያቸዋለሁ። በቅድሚያ በጣም አመሰግኖታለሁ አምባሳደር መሐመድ ድሪር በሱዳን የኢትዮጵያ ጠቅላይ ሚኒስትር ልዩ መልክተኛ የሱዳን ወታደራዊ ምክር ቤት ቤትና የተቃዋሚ ወገን ማምሻውን ትናንት ሌሊቱን ማለት ነው፣ ለስልጣን መጋራት የሚያስችላቸውን ስምምነት መፈራረማቸው ተሰምቷል። በትክክል የተፈራረሙት ሰነድ ምን ይሆን አምባሳደር? እንደሚታወቀው ሁሉ እንግዲህ ሁለቱ የሱዳን ጊዜያዊ ወታደራዊ ምክር ቤቱና የሱዳንን ለውጥ የመሩት የነጻነትና የለውጥ ኃይል የሚባሉት በትናንትና ሁለት ህገ መንግስታዊ ሰነድ የሚባለውን የሽግግሩ ወቅት ስልጣን ክፍፍሎችን እና የሽግሩ ወቅት ዋና ዋና ተግባራትን የሚገልጸውን ሰነድ ተፈራርሟል። ከዚህ በፊት የፖለቲካ ሰነድ ማለትም ሁለቱ ወገኖች ሊያግባባቸው የሚችሉ ዋና ዋና ጉዳዮችን ያዘለ ሰነድ በዛ ላይ ተስማምተዋል። ያኛው ለዚህኛው በር እየከፈተ ነው ማለት ይቻላል። አሁን በቀጣይ ምንድን ነው የቀራቸው? አሁን መንግስት መመስረት ነው የሚቀራቸው። ይሄም በቅርቡ ይመሰረታል። ሕገ መንግስታዊ ሰነዱ ማንኛውም ሕገ መንግስት በተለይ በሽግግር ወቅት የሚነደፍ ሕገ መንግስት የሚያካትታቸውን መሰረታዊ ፅንሰ ሀሳቦች የሚያካትት ነው። በዋናነት በሱዳን ውስጥ የታጠቁ ኃይሎች አሉ። እነዚህንም ወደ ሰላሙ የማምጣት ትልቁ ኃላፊነት በዚህ በሽግግሩ ውስጥ መገባደድ ያለበት አንዱ ጉዳይ ነው። ሌላው አገሪቱ ያው ወታደራዊ መንግስት ስልጣኑ ስለተረከበ በኃይል ይህ ደግሞ በአፍሪካ ህብረት ስለማይደገፍ ሱዳን እንድትገለል ተደርጋለች ከህብረቱ ተቋማትና እንቅስቃሴዎች በቅርቡ ሱዳን ይሄንን መንግስቷን ከመሰረተች በኋላ ወደ አፍሪካ ህብረት የምትመለስ እድል በጣም ሰፊ ነው። ሌላው በሀገሪቱ የተጣሉ ማዕቀቦች እንደነበሩ ይታወቃል። ከእነዚህ ውስጥ አንዱ በዩናይት ስቴትስ አሜሪካ የተጣለው እና ሱዳን ሽብርተኞች የሚደግፉ አገራት ዝርዝር ውስጥ ትካተታለች። ከዚህ ለመውጣት ደግሞ ከፍተኛ ዲፕሎማሲያዊ ጥረት ያስፈልጋታል። በዋናነት ግን የስልጣን ክፍፍሎቹን የሚገልጸው ሰነድ ከዚህ በፊት የፖለቲካ ሰነዱ ላይ የተቀመጡት ስልጣኖችን ይበልጥ የሚያብራራ ነው። ሉዓላዊ ምክር ቤት ይኖራል። ይሄ ከፍተኛውን ስልጣን የሚይዘው ምክር ቤት ነው። እሱም ከወታደሩ አምስት አባላት ከትህና ለውጥ አቀንቃኞች አምስት አባላት ይኖራቸዋል። ነገር ግን አንድ በሁለቱም ወገን የሚስማሙበት ሲቪሊያን ወይም ወታደር ያልሆነ አባል ይኖረዋል ማለት ነው። ስለዚህ በዚህ ተቋም ውስጥ የወታደሮቹ ቁጥር ከመለዮ ካለበሱት ያነሰ ይሆናል። ይሄ በራሱ ትርጉም አለው። ስልጣን ሽግግሩ ከወታደር ወደ ሕዝብ የሚሸጋገር መሆኑን የሚያመላክት ነው። ሌላው ጊዜያዊ ፓርላማ ወይም የተወካዮች ምክር ቤት ነው የሚሆነው። ምክንያቱም በሕዝብ እስካልተመረጠ ድረስ የሕዝብ ተወካዮች ምክር ቤት ነው ማለት አይቻለም። ስለዚህ ለሽግግሩ ወቅት የሚያገለግል ከሶስት ወራት በኋላ የሚቋቋም ምክር ቤትም ይኖራታል ማለት ነው። በዚህም የሱዳን የተለያዩ የፖለቲካ ሀይሎች የታጠቁትን ጭምር፣ እንደዚሁም ሴቶች አርባ ከመቶ የሚወከሉበት ተቋም ይኖራቸዋል ማለት ነው። በዚህ መልኩ ሱዳን ለሽግግሩ የሚያገለግል መንግስት ተክላለች ማለት ነው። እንግዲህ እንደሚያውቁት አምባሳደር ማህሙድ አፍሪካ ውስጥ የተለያዩ እንዲህ አይነት ችግሮች ሲከሰቱ ቶሎ ወደ መግባባት ሲመጣ አይታይም። እዚህ ጋር ቶሎ ውጤት ልታመጡ የቻላችሁት እንዴት ይሆን? የህዝቡን ልብ ትርታ በማዳመጣችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ወደዚህ ሀገር የመጡበት ወቅት ሀገሪቱ በትልቅ የህዝባዊ አመስ የምትገኝበት ወቅት ስለነበር ከህዝቡ ላይ ጫናውን ለማንሳት ከፍተኛ ድርድር በዛም ወቅት ተካሂደዋል። ምክንያቱም የለውጥና የፍትህ አካላቱ እያቀርቡ የነበሩት ጥያቄዎች የፖለቲካ እስረኞች ይፈቱ የሚል ነው። በዚያን ጊዜ በርካታ የፖለቲካ እስረኞች እንዲለቀቁ ተደርገዋል። በአመፅ የተነሳሳውና ሲቪል ዲስኦቢዲየንስ በፈረንጅኛው የሚባለው ይሄም እንዲነሳ ተደርጓል። ስለዚህ በአጠቃላይ የህዝቡን ትርታ ከማዳመጥ የህዝቡን ባህል ከማወቃችን አንጻር የተሰራው ስራ የሰመረ እንዲሆን አድርጎታል። እና የተጀመረው የሰላም ሂደት ውጤቱን በዚህ ወር በፈረንጁ ኦገስት መጨረሻ ላይ የሽግግር መንግስት በመመስረት ያበቃል የሚል አዎንታዊ ነገር ነው የሚታያችሁ። ማብቃት ሳይሆን ስራ ይጀምራል ብንለው የተሻለ ነው። ምክንያቱም ሱዳን የሚጠብቁት ተግዳሮቶች ብዙ ናቸው። ህዝቡን ከዛ ሊያሻግር የሚችል መንግስት ይመሰረታል። የአፍሪካ ህብረትም እኛም እንደ ጎረቤት ሀገር እንደ ኢትዮጵያ የምንደግፈው ይሆናል ብለን እናምናለን። አምባሳደር ማህሙድ ድሬር በሱዳን የኢትዮጵያ ጠቅላይ ሚኒስትር ልዩ መልእክተኛ፣ ለጊዜውም ለማብራሪያውም በጣም አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ።